إياكي إيه؟ أنت الفاتحة ان أم ببنا نم أسكمت ملس سورة الفاتحة إن تفسير بسم الله الرحمن الرحيم بأ الله سم إجيك أم أزن بهونو الحمد لله رب العالمين مسقانا لألمات جيتا لأ الله يتقبونو الرحمن الرحيم الجق أمره روح أم بتام ازاني لهنو. مالك يوم الدين يفرجك ان بعد بيت لهونو اياك نعبد واياك نستعين كان بتشا ان جزالن انت تنم بتشا ارداتان ان لَمْ هلن اهدينا الصراط المستقيم قد تتنيون من قد مران صراط الذين أنعمت عليهم غير المغضوب عليهم ولا الضالين ينزياز أقهني والكلا تشون <applause> سووش من قد بان نزياز يتقود تهبات تشون إنا يتساسات التنم من قد يالهون مران بلو تفسير ሱረቱል ፋቲሓ የመክፈቻዋ ሱራ የተባለችበት ምክንያት የአላህ ኪታብ የሚጀምረው በእርሷ ስለሆነ ነው። በአላህ ስም እጅግ በጣም ሩኅሩኅ በጣም አዛኝ በሆነው ቁርዓንን መቅራቴን በአላህ ስም እጀምራለሁ። በላቀው አላህ እታገዝ ዘንድ ስሙን በማውሳት በረካውንም እንዳገኝ በእሱ ስም እጀምራለው ማለት ነው። አላህ ማለት በእውነት የሚመለከው ብቸኛ ማለት ሲሆን ይህ ስያሜ ጥራት ይገባውና ከእርሱ ውጪ ማንም የሚጠራበት አይደለም። አራህማን ማለትም ሁሉንም ያካለለ የሰፊ እዝነት ባለቤት ነው። አራሒም ማለትም ለምእመናኑ ልዩ እዝነት ያለው ነው። ሁለተኛው አንቀጽ አልሐምዱ ልላህ ረቢል ዓለሚን፣ ምስጋና ለዓለማት ጌታ ለአላህ የተገባው ነው ማለትም የውዳሴም የፍጹምነትም አይነቶች ሁሉ ለአላህ ብቻ የተገባ ነው ማለት ነው። አርራሕማን ራሒም እጅግ በጣም ሩህ ሩህ በጣም አዛኝ ለሆነው ማለትም ሁሉንም ነገር ያካለለ ሰፊ እዝነት ባለቤትና ለምእመናን በልዩ ሁኔታ የሚደርስ የልዩ እዝነት ባለቤት ነው። ማሊኪ የውሚዲን የፍርዱ ቀን ባለቤት ማለትም የትንሣኤ ቀን ባለቤት እርሱ ነው ማለት ነው። አንተን ብቻ እንገዛለን፣ አንተንም ብቻ እርዳታን እንለምናሃለን። ማለት ከአንተ ውጪ ሌላን ሳናመልክ በብቸኝነት እናመልክሃለን፣ አንተን ብቻ አገዛን ጠይቃሃለን ማለት ነው። ኢህዲን አሲራጥ አልሙስተቂም ቀጥተኛውን መንገድ ምራን ማለት ለእስልምናና ለሱና የገጠመ መንገድ ምራን ማለት ነው። የእነዚያ ጸጋህን የዋልክላቸውን ሰዎች መንገድ ምራን። በእነዚያ የተቆጣ ህባቸውንና የተሳሳቱትንም ያልሆነን መንገድ ምራን በሉ ማለት የክርስቲያኖችንና የአይሁዶችን መንገድ ሳይሆን የነቢያትና የአላህ ደጋግባሮች መንገድ ምራን ማለት ነው። ይህንን ከቀሩ በኋላ አሚን ማለቱ ሱና ነው፣ ማለትም የሚወደድ ነው።